ከዋናው መስሪያ ቤት ዩኒሴፍ የመጡትን ባለሙያ አማካሪ በማነጋገር በምን አይነት መልኩ የትምህርቱን ደረጃ ለማሳደግ ድርጅቱ አቅዷል ላልኳቸው ወይዘሮ ብረንዳ ሃይፕሊክ የትምህርት ጥራት አማራጭ የሌለው በአፍሪካ ብቻ ሳይሆን በመላው ዓለም ሆኗል። ልጆችን ወደ ትምህርት ቤቶች ማስገባት ብቻ በቂ ሆኖም አልተገኘም። የትምህርት ጥራትና የትምህርቱ አይነት በጣም አሳሳቢ ሆኗል በዚህ ላይ ዩኒሴፍ ከየሀገራቱ የትምህርት ሚኒስቴሮች ጋር በጋራ እየሰራ ይገኛል ከዚህም የተነሳ ግንዛቤውን ማስጨበጥና ደረጃውን ማሳደግ ይግድ ይላል። የትምህርት አሰጣጡ ዘርፈ ብዙ ነው። ለምሳሌ በግጭት ዙሪያ ንቃቱ አስፈላጊ ነው። በየሀገሩ የሚሰጠውን የትምህርቱን አይነት መፈተሽ እና መከለስ አስፈላጊ መሆኑን ተረድተናል። በግጭት ዙሪያ ያለውን አስፈላጊ ግንዛቤን ማስጨበጥ ዋነኛው ነው። በዚህ አኳያ ያለውን የየሀገሩን ሁኔታ ላይ ጥናት ያስፈልጋል። ጥራት ስንል ይህንን ሁሉ ነው። ጥቂቶችን ብቻ ነው የዘረዘርኩት። ወደ አፍሪካ ዞር ስንል የቡሩንዲ የትምህርት ሚኒስትሯ ዶክተር ጃንቪየር እንዲራሂሽ ስለ ሀገራቸው ወጣቶች ሁኔታ የ12 11 የ13 ዓመት ልጆች ትምህርታቸውን በማቋረጥ ምን ሊሰሩ እንደሚችሉም ግራ የተጋቡ አሉ። በየከተማዎቹ የሚዞሩ ናቸው። ከእነዚህ ውስጥ ይህንን በመገንዘብ ወደ ትምህርት ገበታቸው መልሰናቸው ለዘጠኝ ዓመታት በይበልጥ የተግባር እድ ትምህርት እንዲቀስሙ በማድረግ ላይ ነን። ወደ ሞያዊ ስልጠና እንዲሰማሩ ለማድረግ ነው። በጫጉዳ ዕድሜያቸው ትምህርታቸውን ለማቋረጥ ምን ቢያጋጥማቸው ይሆን? ምክንያቱ በርካታዎች ናቸው። ችግረኞች ቤተሰቦች አሉ። ዘጠና በመቶ ያህሉ የቡሩንዲ ሕዝብ በስጋት ላይ የሚገኝ ነው። መንግስት ለመሰረታዊ የትምህርት እድል ለማዳረስ ቢሞክርም ወጣቶቹ ለትምህርታቸው መክፈል የማይችሉ ናቸው በሀገራችን ግጭት የተካሄደበት መሆኑን መዘንጋት የለብንም በጥቅሉ ከድህነቱ እና ከነዚህ የፖለቲካ ግጭቶች የተነሳ ነው በኢትዮጵያ ትምህርት ደረጃ ማሽቆልቆል ለበርካታ ጊዜ ተወስቷል በቂ እውቀትና ግንዛቤ የጨበጠ ዜጋን ለማፍራት የታሰበበት ይሆን በማለት ላቀረብኩላቸው ጥያቄ የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ የትምህርት ጥራትን ለማሻሻል ወሳኝ የሆኑ ግባቶች አሉ። ከነዚህ ግባቶች አንዱ የመምህራን አቅም ግንባታ ነው። ሁለተኛው ስርዓተ ትምህርቱን ማየት ነው። ሶስተኛው የትምህርት አመራርን፣ አስተዳደሩን ማየት ነው። በዚህ መሰረት የትምህርት ጥራቱን ለማሻሻል የሚደረግ እንቅስቃሴና ጥረት አለ ማለት ነው። በሌላ በኩል ደግሞ ስርዓተ ትምህርቱ ዓለም አቀፍ ደረጃቸውን በጠበቁ በውጭ ሀገር በሚታተሙ መጽሀፍቶችን አሳትመን ወደ ትምህርት ቤት እያቀረብን ነው። በዚህ መሰረት እያንዳንዱ ተማሪ አንድ ለአንድ መጽሀፍ ተዳርሶ የሚጠቀምበት ሁኔ ለመፍጠር እየሰራን ነው። ጌታቸው ተድላ ለጊዮርጊስ ለዶችቬለ ራዲዮ ከአዲስ አበባ